ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። በጌታ የተወደዳችሁና የተከበራችሁ የዘወትር አድማጮቻችን እንደምናደራችሁ። ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘወትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 የውስጥ መስመር 242 ወይም 243 በመደወል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ በ0931670027 ላይ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ዜናዎቹን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ የእግዚአብሔር ቃል ሕያው ነው፣ የሚሠራ ሁለት አፍ ካለው ሰይ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ተጠንቀቁ ነቅታችሁም ጠብቁ። ጌታችን ኢየሱስ ክርስቶስ በተሰቀለበት ሳምንት መጀመሪያ ቀን ወደ ኢየሩሳሌም በታላቅ አጀብ እንደገባ፣ በሁለተኛው ቀን ደግሞ ቤተ መቅደሱን እንዳጸዳ ተመልክተናል። በመቀጠል በሦስተኛው ቀን እንደገና አሁንም ወደ ቤተ መቅደሱ ተመልሶ በመሄድ በዚያ ለነበሩት እውነትን ለተጠሙ አምላኪዎች የተለያዩ ምሳሌዎችን በመጠቀም ሲያስተምር እናየዋለን። የትምህርት ዋና ጭብጥ ደግሞ አለማመንና አመፀኝነት የእግዚአብሔር ሕዝብ ነን የሚሉትን ሰዎች በመጨረሻ ለጥፋት የሚዳርግ እንደሆነ የሚያሳስብ ነበር። ቀኑን ሙሉ ይህንን ሲያስተምር ከኋለ በኋላ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን አስደናቂ አሰራር ሊያሳዩት ሞከሩ። እርሱ ግን ይህን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ተክቦ የምታዩት ሳይፈርስ እንዲህ እንዳለ የሚቀር አንድ ድንጋይ እንኳን አይኖርም አላቸው። በማቴዎስ ወንጌል ምዕራፍ 24 ቁጥር 2። ከዚያም ወደ ደብረዘይት ተራራ አመሩና ደቀ መዛሙርቱ እንዲህ የሚል ጥያቄ ደግሞ ደግሞ አቀረቡለት። እስቲ ንገረን የምትለው ሁሉ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድን ነው? መቼም ይሄ ቤተ መቅደስ እንዲህ የሚፈራርሰው የዓለም መጨረሻ ነው ብለው አስበው ነበር ይህን ጥያቄ ያቀረቡለት። ጌታችን ለዚህ ጥያቄያቸው መልስ ለመስጠት በማቴዎስ 24 እና 25 ላይ የተጻፈልንን ሰፋ ያለ ትምህርት አስተማራቸው። እነዚህን ሁለት ምዕራፎች በጥንቃቄ እንድናጠናቸው እያደፋፈርኩ ከዚህ ክፍል ሁለት ዋና ሐሳቦችን ልብ እንድንል አደራላለሁ። አንደኛ ተጠንቀቁ የሚለው መልእክት ነው። ጌታችን ኢየሱስ ዳግም ምጽአቱን በተመለከተ ሲናገር ብዙ አሳቾች የተሳሳተን መረጃ በመስጠት እንዲያውም የእርሱን ምጽአት የሚመስል ትርኢት በማሳየት ሊያስቱ እንደሚሰሩ ጌታችን ተናግሯል። እናም ለእንደዚህ አይነት አሳች የሆነ ረቂቅ በሆነ ጥበብ ለሚሰራ ወጥመድ ጥንቃቄ እንደሚያስፈልግ ሲገልጽ ተጠንቀቁ ይለናል። በመቀጠል ደግሞ ጌታችን ምጽአቱን አስመልክቶ የሰጠን ወሳኝ ትምህርት ማንም ሰውም ሆነ መላእክትም ጭምር እርሱ የሚመጣበትን ጊዜ እንደማያውቁ ነበር የነገረን። ጌታችን የእኛን ሥጋ ለብሶ አምላካዊ ዕውቀቱን በእኛ ውስንነት ውስጥ ገድቦ በነበረበት በዚያ ጊዜ እርሱ እንኳን እንደማያውቀው ያንን ጊዜ ነገራቸው። ይህ እውነታ ሁልጊዜ ንቁና ዝግጁ ሆነን የእርሱን ምጽአት እንድንጠባበቅ ግድ እንደሚለን በመግለጽ ጌታችን እንዲህ በማለት አሳስበን፣ እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ፣ የሰው ልጅም ባላሰባችሁት ሰዓት ይመጣልና፣ እናንተም እንደዚሁ ዝግጁ ሁኑ ይላል በማቴዎስ ወንጌል ምራፍ 24 ቁጥር 22 24 ላይ። እንግዲህ ተጠንቀቁ አለ ጌታችን። ከዛ በመቀጠል ደግሞ ዝግጁ ሆኖ አለ። እንዲያውም በመቀጠል በማቴዎስ ምዕራፍ 25 ላይ የተገለጸውን በምንመለከትበት ጊዜ እንዴት አድርገን ተጠንቅቀንና ተዘጋጅተን ልንጠብቅ እንደሚገባ ሲያስረዳ ደግሞ ጌታችን በተለየ መንገድ የተሰጠንን ስጦታዎች በስራ ላይ በማዋል እንደዚሁም ዘይታችንን ሙሉ አድርገን በመያዝ እሱ በሰጠን ዕድል ደግሞ መልካም ነገሮችን ሁሉ በማድረግ ፍቅራችን ለእሱ ክብር የተገለጠ እንዲሆን በማድረግ እንድንጠብቅ ነገረን። ታዲያ እኛስ ዛሬ የዚህን ጌታ በክብር መገለጥ ምን ያህል በናፍቆት እንጠባበቃለን? በእርግጥም ጌታችን ያቀን ድንገት እንዳይመጣብን ምልክቶቹን ነግሮናል። ከሐሳቾች እንድንጠበቅ እንደዚሁም ነቅተንና ዝግጆች ሆነን እንድንጠብቅ አሳስቦናል። ጌታ ስለ ተስፋ ቃሉ አይዘገይም፣ ይመጣል። ተዘጋጅተን እንጠብቅ፣ ይመጣል። አባት ሆይ ዕለት ዕለት የልጅህን የኢየሱስ ክርስቶስን በክብር መገለጥ እየናፈቅን ከአሳቾች በመጠንቀቅ ነቅተንና ዝግጆች ሆነን መጠበቅ እንድንችል በጸጋህ እርዳን። አሜን። ምን ልትሰጡኝ ትወዳላችሁ? ጌታችን ኢየሱስ ለዓለም ቤዛ ይሆን ዘንድ ሕይወቱን አሳልፎ በሰጠበት ሳምንት ከደቀ መዛሙርቱ አንዱ የሆነው ይሁዳ ታላቅ የክህደት ተግባር በእርሱ ላይ ፈጸመ። ይህ ያስቆሮቱ ይሁዳ ወደ ካህናት አለቆች ሄዶ እንዲህ የሚል ጥያቄ አቀረበ። በማቴዎስ ወንጌል ምዕራፍ 26 ቁጥር 15 ላይ እንዲህ ጥያቄውን እናነባዋለን። እርሱን አሳልፌ ብሰጣችሁ እናንተስ ምን ትሰጡኛላችሁ አላቸው። እነርሱም ሰላሳ ጥሬ ብር ቆጥረው ሰጡት ይላሉ። ለመሆኑ ይሁዳ እንዲህ ያለ እኩይ ተግባር ይፈጽም ዘንድ ያነሳሳው ምን ነበር? ለዚህ ጥያቄ መልስ የሚሆንን ሐሳብ በማቴዎስ ወንጌል ምዕራፍ 26 ላይ ስለ ይሁዳ ጌታን አሳልፎ ለመስጠት መስማማት ከሚናገረው ክፍል ቀደም ብሎ ካለው ክስተት ልናገኝ እንችላለን። በዚያ ስፍራ ፍንጭ የሚሆንን ሐሳብ ተቀምጧል። ይኸውም ጌታችን ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ ማርያም ዋጋው ውድ የሆነ ንጹሕ የናርዶስ ሽቱ አምጥታ በክርስቶስ እግር ሥር እንዳፈሰሰች የሚነግረን ታሪክ ነው። ታዲያ ለዚህ ድርጊቷ የተሰጠውን ምላሽ ዮሐንስ ዘርዘር አድርጎ በወንጌሉ ላይ ሲያስረዳን በዮሐንስ ወንጌል ምዕራፍ 12 ከቁጥር 4 እስከ 6 ላይ እንዲህ እናነባለን ከደቀ መዛሙርቱ አንዱ ኋላ አሳልፎ የሰጠው የአስቆሮቱ ይሁዳ ግን በመቃወም እንዲህ አለ፣ ይህ ሽቱ በሦስት መቶ ዲናር ተሽጦ ገንዘቡ ለድሆች ለምን አልተሰጠም? ይህንን የተናገረው የገንዘብ ከረጢት ያዥ በመሆኑ ከሚቀመጠው ለራሱ የሚጠቀም ሌባ ስለነበር እንጂ ለድሆች ተቆርቁሮ አልነበረም ይለናል። በእርግጥም የይሁዳ የገንዘብ የሥልጣን የጥቅም ፍቅር በመጨረሻ ጌታውን ለሰላሳ ጥሬ ብር አሳልፎ ለመስጠት ዳረገው። ይህ የይሁዳ ታሪክ ዛሬ እንደ መስታወት የብዙዎቻችንን ፈተናና ሽንፈት ቁልጭ አድርጎ የሚያሳይ ነው። ከመቼውም ጊዜ በላይ የምንኖርበት ዘመን የሀብት ጣዖት የሚመለክበትና ብዙዎች ለዚህ ጣዖት የገዛ ቤተሰቦቻችንን ሳይቀር መሥዋዕት አድርገን እያቀረብን ያለንበት ሁኔታ በግልጽ ይስተዋላል። እርግጥ ነው መጽሐፍ ቅዱስ የገንዘብ ፍቅርን እንጂ ገንዘብን የኀጢአት ሁሉ ሥር አይለውም። ምላካችን እግዚአብሔር የብርና የወርቅ ሁሉ ባለቤት እንደሆነ ተጽፏል። በመጽሐፍ ቅዱሳችንም ውስጥ በሀብታቸው ብዛት የታወቁ ታላላቅ የእግዚአብሔር ሰዎች ተጠቅሰዋል። ይሁን እንጂ ገንዘባችን ማርያም እንዳመጣችው የናርዶስ ሽቱ ለጌታችን ክብር ለእርሱ ያንን ክብር ለመስጠት መሥዋዕት የምናደርገው እንጂ እንደ ይሁዳ ኢየሱስን መሥዋዕት አድርገን የምናቀርብለት ጌታችን ሊሆን አይገባም። ታዲያ ዕለት ዕለት ለገንዘብ ለሥልጣን፣ ለዝና ያለንን ፍቅር ከጌታችን ፍቅር እንዳይበልጥብን እግዚአብሔር እንዲረዳን አጥብቀን ልንጸልይ ይገባል። እንጸልይ። አባት ሆይ ዓለምና ምኞቷ ሁሉ እንደሚጠፉ በመረዳት የማይጠፋውን ዘላለማዊ ርስት ሊሰጠን ሕይወቱን በሰጠን በልጅ በክርስቶስ ፍቅር ልባችንን እንድታትምልን እንጸልያለን። አሜን። ይህ ስጋዬ ነው። ይህ ደሜ ነው። ጌታችን ኢየሱስ ክርስቶስ በስቅላቱ ዋዜማ ካከናወናቸው ነገሮች መካከል አንዱና ዋነኛው የፋሲካን ራት ከደቀ መዛሙርቱ ጋር መብላቱ ነበር። ይህ በቂጣ በዓል ወቅት የሚበላው የፋሲካ ራት ጥንት እስራኤላውያን ከግብፅ ባርነት ነፃ የወጡበትን ሌሊት በማሰብ የሚደረግ ሥርዓት ነበር። ታዲያ ጌታችን ኢየሱስ በዚያች ምሽት ለደቀ መዛሙርቱ ይህ የፋሲካ በዓል ሌላ ከፍ ያለ ትርጉም እንዳለው ገለጸላቸው። ይኸውም እግዚአብሔር እስራኤልን ከግብፅ ባርነት ነፃ እንዳወጣ ሁሉ አሁን ደግሞ ዓለምን ሁሉ ከኀጢአት ባርነት ነፃ ሊያወጣና እንደ ገና መልሶ የራሱ ሕዝብ ሊያደርገን በልጁ በኢየሱስ ክርስቶስ መሥዋዕትነት የሚበረከተውን ታላቅ ዕድል የሚያመለክት እንደሆነ አስተማራቸው። የማቴዎስ ወንጌል ምዕራፍ 26ም ላይ ህብስቱንም ቆርሶ ይላል እንካችሁ ብሎ ይህ ሥጋይ ነው አላቸው። ጽዋውንም አንስቶ ለደቀ መዛሙርቱ በመስጠት ስለ ብዙዎች የኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ድንቅ መሥዋዕትነት ከኀጢአታችን የምንነጻበትን ደግሞም እንደ ገና ከአምላካችን ከእግዚአብሔር ጋር ኅብረታችን ታድሶ የእርሱ ሕዝብ የምንሆንበትን ታላቅ ዕድል ሰጠን። ዛሬ በበደለኝነት ስሜት የምንሰቃይ ከኀጢአታችን የተነሣ በሕሊና ክስ ዕረፍት ያጣን እፍረትን የተከናነብን ብንኖር ስለ ብዙዎች የኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት ጌታችን የተናገረውን እናስብ። በእርግጥም በአንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ እንደ ተጻፈው የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል። በመስቀል ላይ ከፈሰሰው ከጌታችን ከኢየሱስ ክርስቶስ የአዲሱ ኪዳን ደም የተነሳ እንዲህ ተብሎ የተነገረው ተስፋ ፍጻሜን አግኝቷል። በዕብራውያን ምዕራፍ ስምንት ቁጥር 12 ላይ በደላቸውን ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። እንግዲያውስ ጌታችን እንካችሁ ሲለን እኛ ደግሞ እጃችንን ዘርግተን ልንቀበለው ይገባል። እንዲህ በማለት ጥሪ ሲያደርግልን ደግሞ ልንሰማው ይገባል። በማቴዎስ ወንጌል ምዕራፍ ስድስት ከቁጥር 53 እስከ 58 ጌታችን እንዲህ በማለት ጥሪውን ያቀርባል። እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ የእውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ እኔም ከእርሱ የተነሣ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሣ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መናን በሉ ሞቱም። ይህን እንጀራ የሚበላ ግን ለዘላለም ይኖራል። አባት ሆይ በልጅህ በኢየሱስ ክርስቶስ መሥዋዕትነት በደላችንን አስወግደህ ልጆችህ አድርገህ ልትቀበለንና የዘላለምን ሕይወት ልትሰጠን ስላዘጋጀህልን ድንቅ መዳን እያመሰገንህ ዛሬ ለምታቀርብልን ጥሪ በእምነት ምላሽ ለመስጠት ሕይወታችንን ለአንተ እንድናስረክብ እርዳን። እንካችሁ ብሉ ብለህ የምትሰጠንን ሥጋህን፣ እንካችሁ ጠጡ ብለህ የምትሰጠንን ደምህን በእምነት ከእኛነታችን ጋር እንድናዋህድ ጸጋ ይብዛልን። አሜን። ሰባቱ የመስቀል ላይ ቃላት ሕይወቴን በራሴ ፈቃድ አሳልፌ ይሰጣለሁ እንጂ ከእኔ ማንም አይወስዳትም በማለት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ በተናገረው መሠረት ለዓለም ቤዛ በመሆን የኀጢአት ዕዳችንን ለመክፈል በመስቀል ላይ መሥዋዕት ሆነ ታዲያ በዚያ አሰቃቂ የሆነ አሟሟት በሚገደልበት ጊዜ የሆነውን ሁኔታ ጠጋ ብለን ስንመለከት በመስቀል ላይ የተናገራቸው ሰባት ቃላት ወይም አረፍተ ነገሮች ወይም ንግግሮች እንደነበሩ እንረዳለን። እነዚህ ቃላት ጌታችን ለእኛ ያለውን ፍቅር ፍንትው አድርገው የሚያሳዩን ናቸው። እስቲ አንድ ባንድ እንያቸው ባጭሩ። የመጀመሪያው በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የሚገኘው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት የተናገረው ነበር። ጌታችን ያ ሁሉ ስቃይ እየደረሰበት ያን ሁሉ ስቃይ ያደርሱበት የነበሩትን ሁሉ ደግሞ ተመልክቶ በእነርሱ ላይ አልዛተም። አላዛርን ከመቃብር ባፉ ቃል ብቻ ጠርቶ ያወጣው ጌታ አሁንም በእነርሱ ላይ የመርገምን ቃል በመናገር ድምጥማጣቸውን ሊያጠፋ ሲችል፣ እርሱ ግን ለኀጢአታቸው ይቅርታን ለመነላቸው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ሁለተኛው በዛው በሉቃስ ወንጌል 2343 ም ቀጥለን የምናገኘው በገነት ከእኔ ጋር ትሆናለህ የሚለው ቃል ነበር። በመስቀል ላይ ከእርሱ ጋር አብረው ከተሰቀሉት ሁለት ወንበዴዎች አንደኛው በደለኝነቱን አስተውሎ የጌታችን የኢየሱስ ክርስቶስን አዳኝነትም ተገንዝቦ በመንግሥትህ በመጣ ጊዜ አስበኝ በማለት የተማጽኖ ድምፁን አሰማ። ኀጢአተኛውን ሊፈልግና ሊያደን የመጣው ጌታችን ኢየሱስም ለዚህ ጥያቄ ምላሽ ለመስጠት ሳያቅማማ፣ ቀጠሮ ሳይሰጥ ወዲያውኑ ትልቅ የዋስትና ቃል ሰጠው። ጌታችን በመንግሥቱ በመጣ ጊዜ በገነት ከእርሱ ጋር እንደሚሆን ቃል ገባለት። በዚህም ጌታችን በመስቀል ላይ ሆኖ እንኳን የማዳን ሥራውን እንደቀጠለ ቀጠለ እናያለን። የማረጋገጫውን ቃል ሲሰጠው በገነት ከኔ ጋር ትሆናለህ አለው ሦስተኛው በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 27 ስናነብ የምናገኘው ሲሆን በዚያም ጌታችን በመስቀል ላይ ሆኖ እንዲህ ያለው ተዘግቧል አንቺ ሴት እነሆ ልጅሽ ደግሞም ወደ ደቀ መዝሙር ዞር ብሎ እነኋት እናትህ አለ ይህ አፍቃሪ ጌታ በመስቀል ላይ በዚያ ሁሉ ስቃይ ውስጥ ሆኖ በዙሪያው ከነበሩት በእርሱ ስቃይ ከሚሰቃዩት መካከል ዋነኛ ለሆነችው ለእናቱ ሲያስብ እናየዋለን። እናም ወደሚወደው ደቀ መዝሙሩ ዘወር ብሎ ለእናቱን ክብካቤን ያደርግ ዘንድ አደራለው። ይህም ከራስ ወዳድነት የጸዳውን የእርሱን ፍቅር ቁልጭ አድርጎ የሚያሳይ ሌላ ድንቅ ንግግር ነበር። አራተኛው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ሲሆን፣ አምላኬ፣ አምላኬ ለምን ተውከኝ የሚል ጥያቄ ነበር። በታላቅ ሰቆቃ ውስጥ ሆኖ የተናገረው ይህ ቃል በእርግጥም ጌታችን የዓለምን ኀጢአት ሁሉ ተሸክሞ በመስቀል ላይ በኋለ ጊዜ ያለፈበትን ታላቅ መከራ የሚያሳይ ነው። የኀጢአታችን ክብደት የአፍቃሪ አባቱን ፊት ጋረደበት። ለጌታችን ኢየሱስ ከየትኛውም አካላዊ ሥቃይ በላይ ብርቱ የሆነ ሥቃይ ያስከተለበት ከተሸከመው ከእኛ ኃጢአት የተነሣ ከአባቱ መለየቱ ነበር። ነገር ግን እኛን ለማዳን ብሎ ያችን መራራ ጽዋ ለመጠጣት መረጠ። ቀጥሎም እንዲህ አለ። በዮሐንስ ወንጌል 19 ቁጥር 29 ተጠማው ብሎ ጮኸ። ጌታችን ኢየሱስ ዳግም የማያስጠማውን የሕይወት ምንጭ በእኛ ውስጥ ለማፍለቅ እርሱ በመስቀል ላይ በጥም ተቃጠለ። እንደዚህም አለ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ በመቀጠል ተፈጸመ ምንም እንኳን ጠላት ዲያብሎስ ከመጣበት ዓላማ ሊያደናቅፈው ብዙ ቢታገለው ጌታችን ግን በመስቀል ላይ የዓለምን ሁሉ ኃጢአት ዕዳ ሙሉ በሙሉ በመክፈል በእርግጥም ተፈጸመ ብሎ አወጀ። በመጨረሻም በሉቃስ ወንጌል 2346 የተጻፈውን የመጨረሻውን ቃል አወጣ እንዲህ በማለት አባት ሆይ መንፈሴን በእጅህ አደራ እሰጣለሁ። በመጨረሻም ጌታችን ኢየሱስ ኃጢአታችን ፊቱን የጋረደበትን አፍቃሪ አባቱን በእምነት ዐይኖቹ በመመልከት ሕይወቱን አደራ አሳልፎ በመስጠት ለእሱ የመጨረሻ ትንፋሹን ተንፍሶ ቦተ። በእርግጥም ሐዋርያው ጳውሎስ እንዲህ ብሎ የተናገረው እውነት መሆኑን እነዚህ ሰባት የመስቀሉ ቃላት ያረጋግጡልናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን ፍቅር ያሳያል። ሮሜ ምዕራፍ 5 ቁጥር 8። አባት ሆይ አንድያ ልጅህን ኢየሱስን በመስጠት ስለ ገለጽህልን ፍቅር በእርሱም ድንቅ መሥዋዕትነት ስላበረከትክልን የዘላለም ሕይወት ስጦታ እያመሰገንህ እኛም ልባችን ባአንተ ፍቅር እንዲሞላ በክርስቶስ ኢየሱስ የነበረው ያ ልብ በእኛም ውስጥ እንዲሆንልን በጸጋ ርዳን። አሜን። እረፍት ጊዜው የመዘጋጃ ቀን በመባል በሚታወቀው በዕለተ አርብ ከሰዓት በኋላ ነበር። ከዚህ በፊት ሆኖ በማያውቅ መልኩ ከቀኑ ወደ ዘጠኝ ሰዓት አካባቢ ፀሐይ ብርሃኗን መስጠት አቆመች። ቀኑ ድንገት ጨለመ። በኢየሩሳሌም አካባቢም የምድር መናወጥ ሆነ። የዚህ ሁሉ ለየት ያለ ክስተት መንስኤ የነበረው ደግሞ ታላቅ ክስተት ጌታችን ኢየሱስ ክርስቶስ በመስቀል ላይ ሕይወቱን አሳልፎ መስጠቱ ነበር። ታዲያ ይህ ከሆነ በኋላ በጎና ጻድቅ ሰው የተባለው ዮሴፍ የጌታችንን አስክሬን እንዲሰጠው ከጲላጦስ ለምኖ ፈቃድ አገኘ። ከዚያም ሥጋውን አውርዶ በበፍታ ገነዘው። ከድንጋይ ተፈልፍሎ በተሠራና ገና ማንም ባልተቀበረበት መቃብር ውስጥ አስቀመጠው። ከገሊላ ጀምሮ ከኢየሱስ ጋር የመጡ ሴቶችም ተከትለውት መቃብሩን አዩ። ሥጋውንም እንዴት እንዳስቀመጡት ተመለከቱ። ከዚያም ተመልሰው ሽቱና ቅባት አዘጋጁ። ሕጉ በሚያዘው መሠረት በሰንበት ቀን አረፉ፣ ይላል ሉቃስ ወንጌል ምዕራፍ 23 ቁጥር 53። እዚህ ላይ ቆም ብለን ራሳችንን በእነርሱ ቦታ ለማድረግ እንሞክር። ያመኑት የተከተሉት ውድ ጌታቸው በአሰቃቂ ሁኔታ ሲገደል ባይናቸው ከተመለከቱ በኋላ በእርግጥም በዚያ ሰንበት ምን ዓይነት ዕረፍት አርፈው ይሆን? ለአስክሬኑ እንኳን በወቅቱ በነበረው ልማድ መሠረት ተገቢውን ሽቱና ቅባት ሳያደርጉለት የሰንበት ሰዓት ደርሶባቸው ያሰቡትን ሳይጨርሱ ምን ዓይነት ዕረፍት አርፈው ይሆን? ያመኑት ተስፋቸውን የጣሉበት የእግዚአብሔር መንግሥት ቀርባለች ብሎ ሲሰብክ ያችን ታላቅ መንግሥት ሊያመጣልን ነው ብለው ተስፋ ያደረጉት ጌታ ሥጋው በመቃብር ውስጥ ተቀምጦ ምን ዓይነት ረፍት አርፈው ይሆን? መቼም ሕጉ በሚያዘው መሠረት አረፉ ተብሎ ቢጻፍልንም ያ ሰንበት ለእነርሱ እጅግ እምነታቸው የተፈተነበት በብዙ ሥቃይና ሰቆቃ ውስጥ ሆነው ሰዓታቶቹን የቆጠሩት እጅግ ከባድ የሆነ ቀን እንደነበር መገመት አይከብድም። እኛም ዛሬ በተለያየ ስሜት ውስጥ ሆነን ሰንበትን ተቀብለን ይሆናል ልክ እንደነዚያ ሴቶች ምንም እንኳን በሕጉ መሠረት አካላችን ቢያርፍም በታላቅ የስሜት ጉዳትና መንፈሳዊ ኪሳራ ውስጥ ሆነን ራሳችንን እናገኘው ይሆናል ታዲያ እንዲህ ያለው ሁኔታ ሲገጥመን፣ ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ሰማይ ከምድር ከፍ እንደሚል እንዲሁ ከፍ ያለ ነው በማለት ጌታ የተናገረውን እናስብ። ለእነዚያ ሴቶች እንደዚያ ከባድ የነበረው ሰንበት ለጌታችን ኢየሱስ ግን የዓለምን ሁሉ ኀጢአት የማስወገድን ሥራ በመስቀል ላይ ፈጽሞ በመቃብር ውስጥ ያረፈበት ድንቅ ሰንበት ነበር። ደቀ መዛሙርቱ በእፍረት ያሳለፉት የዕረፍት ቀን ለጌታችን ለኢየሱስ ግን አስቀድሞ በኤደን ገነት የሰውን ልጅ ፈጥሮ በሰባተኛው ቀን እንዳረፈ አሁን ደግሞ ያንን ታሪክ በመድገም በስድስተኛው ቀን ሰብአዊ ዘርን እንደገና ፈጥሮ በሰባተኛው ቀን በመቃብር ያረፈበት ታላቅ ሰንበት ነበር። በእርግጥም የእርሱ ሐሳብ ከእኛ ሐሳብ እጅግ ከፍ ያለ ነው። እምነታችንን በሁኔታዎች ላይ ሳይሆን ሁሉ በሁሉ በሆነው ሁሉን በሚችለው ጌታ በእርሱ ላይ በማጽናት ሐሳቡ ከሐሳባችን ከፍ በሚለው ጌታ ላይ በማድረግ እርሱ የሚሰጠውን እውነተኛውን እረፍት ከእርሱ ጋር እንረፍ። አባት ሆይ ብዙ ጊዜ በብዙ መቅበዝበዝና ድካም ውስጥ ሆነን ሕጉ በሚያዘው መሠረት በሰንበት አካላዊ እረፍት ብቻ አግኝተን ይሆናል። አሁን ግን እውነተኛውንና ሁለንተናዊውን እረፍትህን እንድትሰጠን አንተ ካደረክልን ታላቅ ነገር የተነሣ ሁሌ በአንተ የተደገፈና በአንተ ያረፈ ሕይወት እንድታጎናጸፈን እንጸልያለን። አሜን። Mas que no sé.